እንደ ቀደሞቹ ዙሮች ሁሉ ቤሩት የሚገኙ ኢትዮጵያውያን ካሉ እንዲያሳውቁንና ፍላጎታቸውን እንዲገልጹ በቀጣይም ዙሮቹ ይኖራሉ። በአንድ ወር ውስጥ ሌላው የቀሩትንም እናወጣለን፣ ጥሪ እናደርጋለን። ከዛ ያሉትንም እናሳፈራለን ማለት ነው። መቼ የተመዘገቡ ናቸው? አምስተኛ ዙር ተመላሾች መረጃቸው ባለመገኘት ምክንያት የዘገዩም አሉ። ፓስፖርት ቁጥራቸውን እያቀረቡ የሚገቡም አሉ። አሁን ላይ ሚሳፈሩም ይኖራሉ እና አመትና ከዛ በላ ሆናቸውም አሉ ከዛ በታችም የሆናቸው በቅርቡ ይወጣሉ። በሚቀጥሉት ሁለት ሳምንታት ውስጥ አጠቃላይ የተመዘገቡት ሁሉ ይጠራሉ ማለት ነው። እንግዲህ ወደ ኢትዮጵያ ሲሄዱ የተመቻቸ ነገር አላቸው ወይስ አገራቸው መግባት ላይ ብቻ ነው ትኩረት የተሰጠው? በእኛ በኩል አሁን ላይ ትኩረት የተሰጠው ወደ ሀገር ቤት የማሳፈር ነው። በተለይ እዚህ ያለ ጎሮሪ ወረቀት የምኖሩ ልጆች እንደመሆናቸው መጠን ማሳፈሩ ላይ ነው። በጣም ችግር ላይ ስለሆኑ ካለው የሀገሪቱ ሁኔታ አንጻር ወደ ሀገር ቤት የመሄድ ፍላጎት ስላላቸው ነው። ግን አገር ቤት ከሄዱም በኋላ በውጭ ጉዳይና በሌሎች ባለ ድርሻ አካላት ድጋፎች ይደረጉላቸዋል። ምን አይነት ድጋፎች? አገር ቤት ከሄዱ በኋላ ተደራጅተው የብድር አገልግሎትን የመሳሰሉ የተወሰኑ ስልጠና አገልግሎቶችን እንዳያገኙ ይደረጋል። ከሚመለከቱ መስሪያ ቤቶች ጋር በመሆን ውጭ ጉዳይ ይህን አመቻችቶ እየሰራ ይገኛል። ቁጥራቸው ስንት ነው? የአምስተኛ ዞር ተመላሾች አሁን እንግዲህ የተፈቀደላቸው ወደ አራት መቶ ሀያ አካባቢ ናቸው። ነገር ግን ለመሄድ ፈቃደኛ የሆኑት ከሶስት መቶ በላይ ናቸው። ቀጣይም ከዚህ ቁጥር በላይ የሆነ ሰው ይኖራል ብለን እንጠብቃለን። ተመዝግበው ሀሳባቸውን የቀየሩት ናቸው ማለት ነው የሚቀሩት? አ የቀሩት? አዎ። መጠለያ ውስጥ የተቀመጡ ኢትዮጵያውያንም በተመለከተ ምን እየሰራችሁ ነው ያላችሁት? መጀመሪያ ትኩረት የምናደርገው የጤንነታቸው ሁኔታ ላይ ነው። የጤንነታቸው ሁኔታ መሳፈር የሚችሉበት አቅም ላይ ሲደርስ ግን ወደ ሀገር ቤት በአስቸኳይ የሚሄዱበትን ሁኔታ ከሚመለከተው መስሪያ ቤት ጋር ሆነን ለእነሱ ቅድሚያ መስጠት እየሰራ እንገኛለን። ቤሩት በመቶ ሺዎች የሚቆጠሩ ኢትዮጵያውያን ናቸው ለስራ የተሰማሩት። አብዛኛዎቹ በርካታ ችግሮችን እየተጋፈጡ ነው የሚገኙት። ይህንን ችግር ለመቅረፍ ወይም ለመቀነስ የሚደረግ ጥረት አለ በኢትዮጵያ መንግስት በኩል? እንግዲህ በዋነኛነት ይህንን ችግር ይቀርፋል ተብሎ የታስበው የሁለቱ ሀገሮች የሁለትዮሽ የሰራተኛ ልውጎት ስምምነት ነው። እሱን እንግዲህ ወደ መጨረሻው ምዕራፍ ተቃርቧል። ያው አልቋል። ነገር ግን ወደ መፈረሙ አልተገባም። ያ ሲፈረም ብዙ ችግሮች ይፈታሉ ተብሎ ይጠበቃል። እንግዲህ ቆንስላ ጽሕፈት ቤታችን እንግዲህ እዚህ ያሉ በርካታ ኢትዮጵያውያንን ለመርዳት በሊባኖስ የሚገኙ ኢትዮጵያውያንን በተለያዩ ቡድኖች ተደራጅተው እርስ በርስ እንዲረዳዱ በማድረግ በየቤተ እምነቶቻቸው እንዲማማሩ የተለያዩ የእምነት ተቋማት የተገኘ የኮንስላት ወካይ ትምህርቶችን በመስጠት ከተለያዩ ችግሮች ራሳቸውን እንዲጠብቁ እርስ በርስ እንዲተጋገዙ፣ እንዲደጋገፉ የተለያዩ ድጋፎችን እናደርጋለን። ከዚህ በተረፈ ደግሞ ዘውትር እሁድ ምሽት የሚተላለፍ የሬድዮ ፕሮግራም አለን። የኮሚኒቲ ሬዲዮ የምክር አገልግሎቶችን በመስጠት ላይ እንገኛለን። እንግዲህ በዚህ አጋጣሚ ማስተላለፍ የምፈልገው ሰሞኑን ያወጣ ነው ማስታወቂያ በተመለከተ በተለይ የተመዘገቡት ትኩረት ሰጥተው ጥሪውን እንዲከታተሉ የቀሩትንም በቅርቡ በሁለት ሳምንት ጊዜ ውስጥ እንደምናወጣ እንዲጠባበቁ ለመግለጽ ወዳለሁ። አመሰግናለሁ። እኔም በጣም ነው ማመሰግነው።